በቤንሻንጉል ጉምዝ ክልል ድባጤ ወረዳ በታጣቂዎች በተከፈተ ጥቃት ትላንት ሌሊት ከ60 በላይ ንጹሐን ዜጎች መገደላቸውን የዓይን ማኞችና ከጥቃቱ ያመለጡ ግለሰቦች ለአሜሪካ ድምጽ ተናግረዋል። የክልሉ የጸጥታ ጉዳይ በጠቅላይ ሚኒስትሩ በሚመራው ግብረ ኃይል ስር እንዲሆን ከተወሰነ በኋላ በዚህ ደረጃ ጥቃት ሲፈጸም የመጀመሪያው ነው። አስቴር፣ ምስጋናው ስር ስር አላት። ዛሬ ከሰዓት በኋላ አስከሬን እየሰበሰበ እንደሆነ የነገረኝና ስሙ እንዲጠቀስ ያልፈለገ የዓይን እማኝ በቤንሻንጉል ጉምዝ ክልል ድባጤ ወረዳ ዳሊቴ ቀበሌ ውስጥ ከንጋቱ 11 ሰዓት በኋላ የታጠቁ ኃይሎች ቤት ማቃጠላቸውንና ከስልሳ በላይ ሰዎችን መግደላቸውን ገልጿል። አስከሬን እየሰበሰብን ያለ ነው። አሁን ሰብስበን እየጫን ነው። ኦነግ ሸኔና የጉምዝ ጓዲን የተባለ ታጣቂ ነው ጥቃት የፈጸመ ጥቃቱ የተፈጸመው ለሊክስ የስራ አንድ ሰዓት ተኩል ላይ ነው። ከበባ ተደርጎ አንድ ቀበሌ እዚሁ የተጨፈጨመው። ምን ያህል ሰው ሞቷል? ስልሳ ሶስት ሰው ነው። አሁን አንድ ሽዙንኪያን እየወጣ ነው። አሁን የሞተ ብቻ ከቁስለኛው ውጭ ማለት ነው። አማራና ሙስሊም ክርስትና እምነት ተከታይ ሙስሊምና አማራ ነው ተገድሎ ያለው እዛውን ያለውት ቦታው የተለቀመ እየመጣ ነው። ቁስለኛው ወደ ሀያ ሁለት አካባቢ በንብረት ላይ የደረሰ ጉዳት አለ? ንብረት ምንም፣ ቤት ቆርቆሮ ቤት፣ ምንም ነገር የለም እንዳለው ምንም አይነት ንብረት የለም። የዛሬውን ጥቃት የፈጸሙት የቤንሻንጉል ጉምዝ ነጻዎች እና ኦነግ ሸኔ ናቸው ብለህኛል። እና ምንድን ነው ማረጋገጫ እነሱ ለመሆናቸው ማረጋገጫ ያለ በመከላከያ እርምጃ ከተወሰዱትም የተመቱ አሉ ከእነሱ ላይ ማረጋገጫ የተወሰደ መረጃ አለን። ከሞቱት ላይም የተረዳነው ነገር ስለሆነ ማለት ነው። ሌላው ስሙ እንዲጠቀስ ያልፈለገው የአይንማኝ ደግሞ ነዋሪዎች አሁንም በከፍተኛ ስጋት ውስጥ መሆናቸውን ተናግረዋል። ቆርቃ ህዝቦችን አፍነው ወነግሸኔ እና የጉምዝ ድርጅት በአንድ ላይ ተደራጅቶ ነው ጨርሷቸዋን የሚባለው አስከሬን ገና እየተለቀመ ነው ብቻ እኛ አሁን ወደ ጫካ ወጣ ብለን ና ያለን በኢቨንት ህጻናትና ሴቶች ናቸው አንድ ስልሳ ሰባ የሚሆን አስከሬን ሰብስበናን ነው የሚሉኝ ስልክ ስለማይወጣ ምን ያህል እንደሆነ ላውቀው አልቻልኩም ቤትም እናቃጥለዋለ፣ ያው ሰፈሩን እናቃጥለታል። ጥቃቱ ምንም መሰረት ያደርግ የአማራ ብሔር ተወላጅ ና አገው ብሔር በቃ እየደረሰበት ያለ። ታጣቂዎቹ እነማን ናቸው ነው ያሉ? ኦነግ ሸኔ እና ጉምዞች ናቸው። ከዚህ በፊት የጉሙዝ ታጣቂዎች ነበሩ እዛ አካባቢ ጥቃት የሚፈጽሙት እና አሁን እንዴት የኦነግ ሸኔ ታጣቂዎች ናቸው ልትሉ ቻላችሁ? በፊት ያው እንዳሉ ይታወቃል። በድባጤ ወረዳ በወርቃ ቀበሌ ውስጥ ያው ተቆጣጥረው እንደሚኖሩ ጋሌሳን ጀምሮ ተቆጣጥረው እንደሚኖሩ ይታወቃል። ዞሮ ዞሮ ግን አሁን ሰሞኑን ከነሱ አንድ ሰው ተመጥቶ ነበረ ና ከዛ የትናንት ቀ እሑድ ሳምንት ነው እርቅ ያደረጉት በአንድ ለመሆን ለመደራጀት። ያንን እርቅ ከፈጸሙ በኋላ ነው አሁን እንግዲህ በአንድነት ለመዋጋት የጀመሩ ማለት ነው። የጸጥታ ኃይል የለም በአካባቢው። መከላከያ ጸጥታ ኃይል ከመጣ ወደ ወር ከምናምን ሆኖታል። ምንም የሰራልን ፋይዳ ነገር የለም የጠቀመን ነገር የለም። እናረጋጋለን ተቀመጡ ነው የሚሉ። እኛ ሰግተናል። የአሜሪካ ድምጽ በስልክ ያገኛቸው አንድ የአካባቢው የኮማንድ ፖስት አባል ጥቃቱ መፈጸሙን አረጋግጠዋል። የደረሰውን የጉዳት መጠን ግን አላረጋገጡም፣ ማብራሪያም አልሰጡም። የኮማንድ ፖስቱ ሌሎች ከፍተኛ ባለስልጣናትን ለማነጋገር ያደረግኩት ጥረት ለጊዜው አልተሳካም። እንደተሳካ የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር